በአንድ ቀን ሃያ አምስት ሪፖርት ተደርጓል። ነገ ምን ሊፈጠር እንደሚችል አናቅም። የሚመለከተው የመንግስት አካል ቀንና ሌት መስራት አለበት፣ ይህንን አምናለሁ። ህብረተሰቡ ግን ራስን በራስ የመቆጣጠርና ተገዢ መሆን የሚተላለፉ መልዕክቶችን ተግባራዊ የማድረግ በጣም አስፈላጊ ነው። የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ናቸው። ዜናውን ተከትሎ በሚቀርቡ የዕለቱ የዜና መጽሄት ትንታኔ ክፍለ ጊዜ ይመለሳሉ። በደቡብ ወሎና በደሴ ከተማ አስተዳደር አካባቢዎች የኮሮና ቫይረስን መዛመት ለመከላከል እየተደረጉ ያሉት የቅድመ ዝግጅት ስራዎች ተስፋ ሰጪ መሆናቸውን የአማራ ክልል ማስታወቁ፣ በትግራይ ክልል ከትናንት በስቲያ ሐሙስ ለኮሮና ቫይረስ መጋለጣቸው በምርመራ ከተረጋገጠው አራት ሰዎች ጋር የቅርብ ንክኪ ነበራቸው የተባሉ ሌሎች ሃምሳ ስድስት ሰዎች ወደ ለይቶ ማቆያ ማዕከል እንዲገቡ መደረጉን የክልሉ ጤና ቢሮ ማመልከቱ ለምሽቱ ከያዝናቸው በርከት ያሉ ዘገባዎችና ቅንብሮች ውስጥ ናቸው። በደሳሌ መኮንን እየተዘጋጀ የሚቀርበው ሳምንታዊ የሙዚቃ ቃናም ከልዩ ልዩ ምርጫዎቹ ጋር ይጠብቃችኋል። ቅዳሜ ግንቦት 1 2012 ዓ ም ጤና ስትልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ ከቴክኒክ አቀናባሪ የንጉሡ ታምሬ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና እንደምናመሻችሁ አድማጮች። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የዓለም የጤና ድርጅት በገለጸው መሰረት አፍሪካ ውስጥ የኮሮና ቫይረስን ለመከላከል ከፍተኛ ጥረት ካልተደረገ በስተቀር 44 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ ሊያዙ ይችላሉ። 190 ሺህ የሚሆኑት ደግሞ ሞት ሊገጥማቸው ይችላል። አፍሪካ ውስጥ በመጀመሪያው የኮሮና ቫይረስ መዛመት ዓመት ከሌሎች ጋር ሲነጻጸር ያዘገመ ቢመስልም በአንዳንድ ቦታዎች ለረጅም ጊዜ ሊቆይ እንደሚችል አንድ አዲስ የወጣ የዓለም አቀፍ የጤና ድርጅት ዘገባ ጠቁሟል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 2383 የላቦራቶሪ ምርመራ 16 ሰዎች የኮሮና ቫይረስ እንደተገኘባቸው የኢትዮጵያ የጤና ጥበቃ ሚኒስቴር ገልጿል። በአጠቃላይ በሀገሪቱ በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 210 መድረሱ ታውቋል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች ሰባት ወንዶችና ዘጠኝ ሴቶች ሲሆኑ ከ20 እስከ 60 ዓመት ዕድሜ ክልል ውስጥ ያሉ መሆናቸውን የጤና ሚኒስቴር በዛሬው ዕለት በፌስቡክ ባወጣው ዘገባ አስታውቋል። ዛሬ በኢትዮጵያ በኮሮና ቫይረስ መያዛቸው ከተረጋገጠው 16 ሰዎች አንዱ ከሰሜን ወሎ ዞን መሆኑን የጤና ሚኒስቴር ገለጸ። ግለሰቡ በምስራቃዊ የአማራ ክልል በኮሮና ቫይረስ መያዙ በምርመራ የተረጋገጠ የመጀመሪያው ሰው ሆኗል። መስፍን አራጌ ዝርዝሩን ያሰማናል። የሆስፒታሉ ስራ አስኪያጅ ሲሳይ ተበጀ እንደገለጹት በቫይረሱ መያዙ ተረጋግጠው ለሕክምና ወደ ሆስፒታል የገባው ግለሰብ የሀያ አምስት ዓመት ወጣት ነው። ከዚህ ቀደም ወደ መካከለኛው ምስራቅ ይመላለስ እንደነበረ የጉዞ ታሪኩን መረጃ አድርገው አስተያየታቸውን ይሰጣሉ ስራ አስኪያጁ። ወልዲያ ጎብዬ ከምትባል አካባቢ ነው ትውልድ ቦታው። ወደ ሳውዲ አረቢያ በተደጋጋሚ የሚመላለስ ሰው ነው። አሁንም ወደ ሳውዲ አረቢያ ለመሄድ ሲል በሶማሌ ክልል አድርጎ ቦሳሶ ከምትባል ቦታ ነው ተይዞ ወደዚህ የመጣው ህገወጥ መልኩ ሊወጣ በወልዲያ ዩኒቨርሲቲ ነው ነው። ኳራንታይን ሆኖ የቆየው ምርመራ ከተደረገለት በኋላ የኮሮና ቫይረስ መኖሩ ከተረጋገጠ በኋላ በቀጥታ ወደ ቦር ሜዳ ሆስፒታል መጥቶ አሁን ክትትል እየተደረገለት ነው። ግለሰቡ በቫይረሱ መያዙ ቢረጋገጥም ህመምና የቫይረሱ ምልክት እንደማይታይበት አያይዘው ገልጸዋል። ደህና ነው። ብዙ ምልክቶቹ አይታዩበትም። አሁን ሐኪሞቹም የተከራከሉት ነው፣ በጥሩ ሁኔታ ነው ያለው። እንግዲህ የመጀመሪያው ሰው ነው ለቦሩ ሜዳ ሆስፒታል ለኮሮና ቫይረስ ህክምና። ከግለሰቡ ጋር ግንኙነት ያላቸውን ሰዎችስ? ከቤተሰቡ ጋር ምንም አይነት ግንኙነት የለውም እሱ ነበሩ ሰዎች አጋጣሚ ብዙ ነበሩ፣ ወደ አስራ ስድስት ሰው አካባቢ ይመስሉኛል፣ አልተሳሳትም እነሱ ኔጌቲቭ እንደሆኑ ነው ያለኝ መረጃ። በቫይረሱ ስለተያዘው ግለሰብ ዳራ ለማጣራት የሰሜን ወሎ ዞን ጤና መምሪያና የክልሉ ጤና ቢሮ አመራሮችን በስልክ ለማግኘት ጥረት አድርጌ ነበር። አንዳቸውም የእጃቸውን ስልክ ሊያነሱልኝ አልፈቀዱም። በተለይ አካባቢው ከፍተኛ ህገወጥ የሰዎች ዝውውር የሚስተዋልበት ወደ አረብ ሀገራት በህገወጥ መንገድ ለመሻገር በአማራጭነት የሚጠቀሙበት በመሆኑ የስጋት ቀጠና ነው ይላሉ የተጠናቀቀ ከፍተኛ ሪስክም ያለበት ስጋት ያለበት ክፍል እንደሆነ ከአሁን በፊትም ግምግመና አሁንም ከጅቡቲም ከአፋርም በሶማሌም በኩል ተልሱ ካሉ የስጋት ቀጠና እንደሆነ ትኩረት ሰጥተን እንሰራለን የሚል ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የማላዊ ከፍተኛ ፍርድ ቤት የሀገሪቱ ፕሬዚደንት ፒተር ሙታሪካና የሀገሪቱ የምርጫ ኮሚሽን ምርጫን በሚመለከት ያቀረቡትን ይግባኝ አልተቀበለም። ከአንድ ዓመት በፊት ፕሬዚደንቱ ለሁለተኛ ጊዜ ያሸነፉበት ምርጫ እንደገና እንዲካሄድ የሀገሪቱ ህገ መንግስታዊ ፍርድ ቤት የሰጠውን ብይን ከፍተኛው ፍርድ ቤት እንዲጸና አድርጓል። የማላዊ ህገ መንግስታዊ ፍርድ ቤት የምርጫው ሂደት በከፍተኛ ደረጃ የተጭበረበረ ነበር በማለት የምርጫውን ውጤት ሰርዞ በ150 ቀናት ውስጥ እንደገና ምርጫ እንዲካሄድ ባለፈው የካቲት ወር ብይን ነበር። የሀገሪቱ የምርጫ ኮሚሽንና ፕሬዚደንት ሙታሪካ ታዲያ ለከፍተኛው ፍርድ ቤት ይግባኛሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ግንቦት 1 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ግንቦት 2 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ እለቱ ቀዳሚ ዘገባ በደቡብ ወሎ እና በደሴ ከተማ አስተዳደር አካባቢዎች የኮሮና ቫይረስን መዛመት ለመከላከል እየተደረጉ ያሉት ቅድመ ዝግጅቶች ተስፋ ሰጪ መሆናቸውን የአማራ ክልል ርዕሰ መስተዳድር ተናገሩ። ርዕሰ መስተዳድሩ ተመስገን ጥሩነህ የተጠናከሩ የመከላከል ስራዎች እየታዩ ቢሆንም ዋጋ የሚያስከፍሉ መዘናጋቶችም እየተስተዋሉ መሆኑን አስገንዝበዋል። በአካባቢው የስራ ጉብኝት በማድረግ ላይ የሚገኙት ርዕሰ መስተዳደሩ ወሎ ዩኒቨርሲቲ ያዘጋጀውን የናሙና መመርመሪያ ላብራቶርም መርቀዋል። ዩኒቨርሲቲው ለባህር ዳርና ለእንጂባራ አካባቢዎችም የመመርመሪያ መሳሪያዎችን አበርክተዋል። መስፍን አድራጌ ተከታትሎታል። ለቀናት በዘለቀው የርዕሰ መስተዳድሩ የስራ ጉብኝት ከልማትና መሰል ተግባራት ባለፈ በደቡብ ወሎና በደሴ ከተማ አስተዳደር የሚካሄዱ ኮሮናን የመከላከል ተግባራት ተቃኝተዋል። ርዕሰ መስተዳደሩ ተመስገን ጥሩነህ እንደሚሉት ህዝቡ የመረጃ ችግር የለበትም። መንግስታዊ ተቋማትም ወረርሽኙን ለመከላከል የሚያደርጉት ጥረት አበረታች ነው። ህዝቡ ስለ ቫይረሱም ያውቃል፣ በመንግስት የተሰጡ አጠቃላይ ማሳሰቢያዎችንም ያውቃል። የሃይማኖት አባቶችም፣ የአገር ሽማግሌዎችም፣ የጤና ባለሙያዎችም፣ የመንግስት የስራ ኃላፊዎችም ይህንን ቫይረስ በተመለከተ ሁሉም ሰው እንዲጠነቀቅ እያደረጉ እያስተማሩ ነው ያሉት። አሁን በምንገኝበት የረመዳን ጾምም ራሱ መስጊዶች ተዘግተው ሁሉም ሰው በቤቱ ሃይማኖታዊ ስርዓትን እያከበረ ያለበት ሁኔታ ላይ ነው። በቀጠናው ለኮሮና ህሙማን የሕክምና አገልግሎት እንዲሰጥ የተዘጋጀውን የቦሩ ሜዳን መጀመሪያ ደረጃ ሆስፒታል የጎበኙት ርዕሰ መስተዳደሩ አስተያየታቸውን አክለዋል። አጠቃላይ ዝግጅቱ በጣም ጥሩ ሆኖ ነው ያየ ነው። ወደ መቶ አልጋዎች ተዘጋጅተዋል። አይሲዩ ክፍልም ሁሉንም ከአገባብ ጀምሮ አጠቃላይ ሁኔታው ጥሩ ሆኖ የተዘጋጀ ነው። እንግዲህ ነገ ከነጎዳያ ምናልባት ታካሚዎች የሚኖሩ ከሆነ ደግሞ ከዚህ የበለጠ ማስፋፋት የሚቻልበት እድል እንዳለም አይተናል። የሆስፒታሉ ማኔጅመንትም አጠቃላይ ቦርዱም ከተማ አስተዳደሩም ዞኑም ያደረጉት ርብር በጣም ጥሩና ተስፋ ሰጭ ሆኖ ነው ያየ ነው። እስከ ሶስት መቶ ህሙማንን የመቀበል አቅም ቢኖረውም በአንድ መቶ አልጋዎች ስራውን ለመጀመር ዝግጅቱን ያጠናቀቀው የቦሩ ሜዳ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሲሳይ ተበጀ የርዕሰ መስተዳድሩ ጉብኝት ጠቀሜታ አለው ይላሉ። በእኛ አቅም የሚሟሉትን ማሟላታችንና የቀሩን ከእኛ አቅም በላይ የሆኑ ችግሮቻችንን ለይተን በሚመለከታቸው አካላት ጋር ተወያይቶ መፍትሄ የሚያመጡበት ሁኔታ ነው ይኖራል ብለን የምንወስደው የህክምና ባለሙያዎች ሙያዊ ኃላፊነታቸውን ለማበረከት የዜግነት ግዴታቸውን ለመወጣት በሙሉ ልብ ቢዘጋጁም ለእነሱ መሟላት የሚገባው የሕክምና አልባሳት ግን አልተሟላም ነው የተባለው። ይሄ ወረርሽኝ እየሰፋ ከመጣ ለሙያተኛው በቂ የሆነ አልባሳቶች መኖር መቻል አለበትና መጋዘን ላይ መቀመጥ መቻል አለበትእና አሁን ላይ ትንሽ ናቸው ያሉት በቂ አይደሉም። የአልባሳት አቅርቦት እጥረቱ ቅድሚያ የሚሰጠው የቤት ስራ መሆኑን ረዕሰ መስተዳደሩ አስምረውበታል። የቅድሚያ ቅድሚያ የምንሰጠው የሕክምና ባለሙያዎች አልባሳትን በተመለከተ ያው ባለን አቅም ደግፈን በአጋጣሚ የቫይረሱ ተጠቂ አካል እንኳ ቢመጣ እነሱንም ጉዳት ላይ ሳንጥል ትሪት ማድረግ እንድንችል እነሱን ፈጥነን የምናሟላ ይሆናል። በሆስፒታሉ ስራ አስኪያጅ ከተነሱት እጥረቶች መካከል የህክምና መስጫ ቁሳቁሶችም ይገኙበታል። በተለይ በጽኑ ህሙማን የታመሙ ታካሚዎችን ለማከም የሚያስፈልጉ የሜካኒካል ቬንትሌተር፣ ፔሸንት ሞኒተር፣ ሰክሽን ማሽን፣ ኦክስጂን እስከ አክሰሰሪው እነዚህ የመሳሰሉት በጣም በርካታ ይፈለጋል እና እነዚህ በከፍተኛ አመራሩና በክልሉ መንግስት በጤና ቢሮ በመተጋገዝ ሊፈቱልን የሚችሉ ናቸውና እነዚህን ችግሮቻችንን ያሳየንበት ነው። ለእኛ በጣም ጥሩ ነው። ርዕሰ መስተዳድሩ መጥተው በመጎኘታቸው በርካታ ችግሮቻችን ይፈታሉ። እንደገና ተቋማታችንም ምን ላይ ነው ዝግጅቱ እንዴት ነው የሚለውን በማየታቸው እኛ በጣም ደስተኞች ነን። ርዕሰ መስተዳድሩ ሀገራዊና ዓለም አቀፋዊ እጥረቶች እንዳሉ አምነው መንግስት እጥረቶቹን ደረጃ በደረጃ ያሟላል ብለዋል። የቬንቲሌሽን ችግር ያው ሀገራዊም ክልላዊም ችግር እንደሆነ እናውቀዋለን። ዓለም አቀፋዊ ችግርም ነው እነዚህ መሳሪያዎች ታማሚ በተገኘ ጊዜ ቶሎ ተሟልተው ወደ ሕክምና የሚገባባቸው ስለሆኑ ወደዚያ የሚያደርስ ነገር ሲኖር ባለ አቅም ለማሟላት እንረባረባለን። በዞኑና ና በከተማ አስተዳደሩ እየተካሄዱ ያሉትን ጥረቶች ቢያደንቁም በህዝቡ ዘንድ የሚስተዋለው መዘናጋት የህይወት ዋጋ እንዳያስከፍል ስጋት አላቸው እርሰ መስተዳድሩ። እናም አካላዊ ቅርርቦሽንና ለአደጋ የሚዳርጉ መሰባሰቦችን ለመቀነስ የወጡ ሕጎች ደረጃ በደረጃ ተግባራዊ ይሆናሉ ብለዋል። ከዚህ በኋላ ደረጃ በደረጃ ምናልባት መንግስት መንግስትም እርምጃዎችን ወደ መውሰድ እና እነዚህ በአስቸኳይ ጊዜ ዋጁ የወጡ ህጎችን ደግሞ ወደ መተግበር እንቅስቃሴ እንገባለን ማለት ነው። አጠቃላይ የቫይረሱን ስርጭት እያየ እና ህብረተሰቡ ይህንን ማሳሰቢያ ተገንዝቦ ስራውን እየሰራ ግን ደግሞ መደበኛ መደረግ ያለባቸውን ጥንቃቄ እርምጃዎች ለራሱም ሲል ለቤተሰቡም ሲል ለማህበረሰቡም ሲል እነዚህም ጥንቃቄዎች መውሰድ እንዳለበት በዚህ አጋጣሚ ማሳሰብ ፈልግ። ርዕሰ መስተዳደሩ ወሎ ዩኒቨርሲቲ ያዘጋጀውን የኮሮና ቫይረስ መመርመሪያ ላቦራቶሪ መርቀው ከፍተዋል። ዶክተር አባተ ጌታሁን፣ የወሎ ዩኒቨርሲቲ ፕሬዚዳንት። ዛሬ የአማራ ብሔራዊ ክልላዊ መንግስት ጉብኝቱ ወቅት እናንተ ያዘጋጃችሁት ላቦራቶሪ ተመርቋል። ከፌደራል ከክልል እዚህ ደሴ ከተማ ያሉ እነሱ የተሳተፉበት አድርገን የጨረስነውን ሁለቱን ዛሬ እዚህ አስመርቀ ለባህር ዳር ዩኒቨርሲቲ አንዱን ባህር ዳር ላይ ጥረት ነበር እና አንዱን ፒሲአር ማሽን ሁለተኛውን ደግሞ እንጅባራ አካባቢ ላይ ኬዙ ተከስቶ በገበያ ላይ ስላጡ ሁለተኛውን ፒሲአር ማሽን ደግሞ ለዛ በመስጠት ሁለቱ ዝህ ሁለቱ ደግሞ አንዱ ባህር ዳር እና አንዱ እንጅባራ አገልግሎት ላይ እንዲውሉ እየተደረገ ነው ያለው። ደሴ ከተማ ላይ አራት አለ ማለት ነው። አሁን እንግዲህ ከእጅና ከእግር ንኪኪ ነጻ የሆነ የእጅ መታጠቢያ፣ አልባሳትንና ሙሉ አካልን በኬሚካል የሚያጸዳ ቴክኖሎጂን፣ የለይቶ ማቆያ ክፍሎችን እና የህክምና ባለሙያዎች ልዩ ማረፊያ ከዛሬን ጨምሮ የተለያዩ ቅድመ ዝግጅቶችን ጎብኝተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ለዘገባው መስፍን እናመሰግናለሁ። በትግራይ ክልል ከትናንት በስቲያ ሐሙስ ለኮሮና ቫይረስ መጋለጣቸው በምርመራ ከተረጋገጠው አራት ሰዎች ጋር የቅርብ ንክኪ ነበራቸው የተባሉ ሌሎች ሃምሳ ስድስት ሰዎች ወደ ለይቶ ማቆያ ማዕከል እንዲገቡ መደረጉን የክልሉ ጤና ቢሮ አስታወቀ። ከጅቡቲ ወደ መቀሌ የመጡት እነኚህ ሰዎች ለቫይረሱ መጋለጣቸው በምርመራ ከመረጋገጡ በፊት ከለይቶ ማቆያው እየወጡ ከሰዎች ጋር ግንኙነት እንደነበራቸውም ታውቋል። የጤና ቢሮ ኃላፊ ዶክተር ሀጎስ ጎደፋይ ለአሜሪካ ድምፅ እንደተናገሩት ለቫይረሱ መጋለጣቸው በምርመራ የተረጋገጡት ሰዎች ምንም አይነት የሕመም ምልክት አላሳዩም ነበር ብለዋል። በለይቶ ማቆያ ማዕከል የሚታየውን ክፍተት ለማስተካከል ስራ እየተሰራ መሆኑን ከትናንት በስቲያ አንስቶም በሁሉም ማዕከላት ጥብቅ የቁጥጥር ስራ እየተካሄደ መሆኑን ገልጠዋል። ለቫይረሱ መጋለጣቸው በምርመራ ስለተረጋገጠው ሰዎች ከነሱ ጋር ግንኙነት ስለነበራቸው ሌሎችና ሌሎችም ተያያዥ ጉዳዮች ሙልጌታ አጽብሃ የጤና ቢሮ ኃላፊውን አነጋግሮ ተከታዩን አሰናድተዋል። በትግራይ ክልል ለመጀመሪያ ጊዜ አራት ሰዎች በኮሮና ቫይረስ እንደተያዙ ከተገለጸ በኋላ የሰዎቹ እንቅስቃሴ ሁኔታ አነጋጋሪ ሆኗል አራቱ ሰዎች ከጅቡቲ ወደ ትግራይ ከገቡ በኋላ ከጅቡቲ የሚገቡ ተሽከርካሪዎች ማህበር በሚያዘጋጀው በአስገዳጅ ለይቶ ማቆያ ማዕከል ገብተው የነበሩ ሲሆን ነገር ግን ከማዕከሉ እየወጡ ይንቀሳቀሱ እንደነበር መረጃ አግኝተናል ብለዋል የክልሉ ጤና ቢሮ ኃላፊ ዶክተር ሀጎስ ጎድፋይ ከሰዎቹ ጋር ግንኙነት የነበራቸው ሰዎች እስከ ትናንትና ሌሊት ከጸጥታ ኃይሎች ጋር በመተባበር ወደ ለይቶ ማቆያ ማዕከል መግባታቸው ገልጸዋል። ሕዝቶ መርባዕ ተረኪብና እዮም ዘለና መናእሰ እዮም ሰለስተ ተሓጋገዝቲ እዮም ሓደ ሹፌር እዩ አሁን ያገኘናቸው አራት ሰዎች ወጣቶች ናቸው። ሶስቱ የአሽከርካሪ ረዳት ሲሆኑ አንዱ አሽከርካሪ ነው። ምንም ምልክት አላሳዩ። አጠቃላይ ሁኔታቸውም ስናጠና ምሽተናል። 56 ከሰዎቹ ጋር የቅርብ ንክኪ የነበራቸው ተለይተው ወደ ማቆያ ማዕከል እንዲገቡ ተደርጓል። ከማቆያ ማዕከል ሊወጡ አይገባም። ነገር ግን በዛ ያየነው ስህተት ሰዎቹ ከማዕከሉ እየወጡ ሲንቀሳቀሱ ነበር። ምግብ ለማግኘት በማለት እቃ ለማራገፍ ወደ ጋራጅ ሲወጡ ነበር። በዚህ ላይ ግንኙነት የነበራቸው ፈልገን ወደ ማቆያ እንዲገቡ አድርገናል። በተለይ ሺፌሩ ደግሞ ብዙ እንቅስቃሴ አድርጓል። ወደ ቤቱም ሂዶ ከቤተሰቦቹ ጋር ተገናኝተዋል። ስለዚህ እነዚህ ግንኙነቶች ተጠንተው ንክኪ የነበራቸው ሰዎች ወደ ማቆያ እንዲገቡ ተደርጓል ነው ያሉት። ቫይረሱ የተገኘባቸው ሰዎች ምንም ምልክት ያልታየባቸው ነበር ያሉት ዶክተር ሓጎስ በአሁኑ ጊዜ በመልካም ጤንነት እንደሚገኙ ማስታውቀዋል። ሰዎቹ ከለይቶ ማቆያ ማዕከል እየወጡ ይንቀሳቀሱ ከነበረ ተጠያቂው ማን ነው ብለን ለዶክተር ሓጎስ ጠይቀን እነርሱ ሰዎቹ ራሳቸው እነርሱን የሚያስተባብር ማህበርና የጸጥታ አካላት ናቸው ብለ ብለዋል። ዶክተር ሓጎስ ሁሉም ሰው ሊነቃ ይገባል ያሉት ዶክተር ሓጎስ ምልክት የማያሳዩ ሰዎች ቫይረሱን ሊያስተላልፉ እንደሚችሉም መረዳት ያስፈልጋል ብለዋል። በቅርቡ በቫይረሱ የመከላከል ስራ መቀዛቀዝ እየታየ ነው ያሉት ኃላፊው ሊስተካከል እንደሚገባም አንስተዋል። ዶክተር ሓጎስ እንደተናገሩት ከትናንት ጀምሮ በሁሉም ማዕከላት ጥብቅ ቁጥጥር እየተካሄደ መሆኑን አንስተዋል። ምርመራ ዘይገብሩ አካላት ካብ ጅቡቲ ካብ ዝተፈላለየ ከባቢታት ተልዮም እውን ናብ ስሳን ክልተን አርባዕተን ክድውሉ ክኽእሉ አለዎም። ምርመራ ያላደረጉ ከጅቡቲና የተለያዩ አካባቢዎች የገቡ ካሉ ወደ 6244 መደወል አለባቸው። ደውለው የመጡበት ቀን ገልፀው መማከር አለባቸው። በዚህ መንገድ መሄድ ያልፈለጉ የተደበቁ ካሉም ህብረተሰቡ ሊያጋልጣቸው ይገባል። ለራሱ ጤንነት ሲል እንደዛ አድርገን ነው መከላከል የምንችለው። ከሁሉም በላይ ወደ ክልሉ የሚያስገቡ ድንበሮች ጥብቅ ክትትል ማድረግ ይገባናል። ምን ያህል ዋጋ እንደሚያስከፍል እንኳን አንድ ይህንን ተግባር ከብዙ ሰዎች ግንኙነት ያለው ማሳያ ነው ብለዋል። እስካሁን በኢትዮጵያ የምርመራ ውጤቶች በፌዴራል ጤና ጥበቃ ሚኒስትር እየተገለጸ ነበር። በትናንትናው ዕለት ለምን በክልሉ እንዲገለጽ ተደረገ ብለን ለዶክተር ሓጎስ ጠይቀን፣ የጤና ጥበቃ ሚኒስትር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘ ውጤት በመሆኑ ለሚመለከታቸው የፌዴራል ተቋማት በማሳወቅ ነው ለህዝብ ይፋ ያደረግ ነው ብለዋል። አይና ይጸቅም ዝብል ነገር ናይ ምምዛን ጉዳይ ዝኸውን ማለት እዩ ተዘይ ኮይኑ ሕብሬታ ብኡ ምውፁ ንዓና ምንም ፀገም ዘብልና ኣይኮነ ንጎቶ ዝኸውን እንተ ንፈልጦ ኔርና የትኛው ነው የሚጠቅም በሚል የመመዘን ጉዳይ ነው የሚሆነው። መረጃው በእነሱ ቢወጣ ለእኛ ምንም ችግር የለውም። ጠዋት መረጃውን ቢገኝና እነሱ ቢያወጡት ምንም ችግር አይኖረውም ነበር። ስለዚህ እነሱ አንድ ጊዜ የአራት ሰዓት ውጤት መረጃው ለቀዋል። ተመልሰው በዛ ቀን ሁለተኛ መረጃ ይፋ አያደርጉም በነገታው ነው የሚያሳውቁት። እኛም እሱን መጠበቅ አንችልም፣ ምክንያቱም ለሕዝባችን አደጋ ስለሆነ ከሁሉም በላይ ለሕዝባችን ስለምናስቀድም። በዚህ መሰረት ሕዝባችን እንዲያውቀው፣ ሌሎችም እንዳይጠቀሙለት በመደበኛ መንገድ ሚዲያ ጠርተን ይፋ አድርገናል። እኔም ወደ ሚዲያ ከመቅረቤ በፊት ለሚመለከታቸው የፌዴራል ባለስልጣናት መረጃው ልክ ያለው እነሱም አመስግነዋል። ከዚህ ውጭ ሌላ የፖለቲካ መልክ ማስያዝ ትክክል አይደለም። በሕክምናም ሕዝብ እንጂ ፖለቲካ አይቀድምም ነው ያሉት ዶክተር ሀጎስ ጎድፋይ በትግራይ ክልል የኮሮና ምርመራ በተጠናከረ መንገድ እንደሚካሄድ ገልጸው በዛሬው እለትም በአክሱም ከተማ የምርመራ ማዕከል ስራውን ይጀምራል ብለዋል በሁሉም የክልሉ ዞኖች የምርመራ ስራ እንዲጀመርም እየተሰራ መሆኑን አንስተዋል ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም ሙልጌታ ለዘገባው አመሰግናለሁ። አድማጮች ተከታዩ ደግሞ ከመቀሌ ወደ አዲስ አበባ ይመልሰናል። ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፉት መጋቢት አንስቶ በአንድ ቀን ሲዘገብ የመጀመሪያውን ትልቁን አዲስ ለቫይረሱ የተጋለጡ ሰዎች አሀዝ ከትላንት በስቲያ ሐሙስ ይፋ ማድረጓን ተከትሎ እስክንድር ፍሬው የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳን አዋይቶ ለዛሬ በቀጠሮ ነበር ቀሪውን ያሳደረው። ዶክተር ተገኔ በቀደመው የሙልጌታ ዘገባ ለተወሳውና በእለቱም በትግራይ ክልል ለኮሮና ቫይረስ መጋለጣቸው እየተረጋገጡ አራት ሰዎች መታወቁ በተናጠል በክልሉ ይፋ መደረጉን ተንተርሶ እስክንድር ላነሳላቸው ጥያቄ በሚሰጡት ምላሽ ይጀምራሉ። የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው። አንዳንድ ኦንላይንም ማየት ይቻላል። ጠዋት የወጣው የሀያ አምስቱ ላይ አልተካተተም ትግራይ ክልል አሁን ላይ ሪፖርት ያደርገው ማለት ነው። ስለዚህ ኢትዮጵያ ሀያ አምስት ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የሀያ አምስቱ ጠዋት ላይ ነበረ ረፋዱ ላይ የተገለጸው። ይሄኛው ደግሞ ዘይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው። ዶክተር ተገኔ ክልሎች፣ አሁን በየክልሉ መመርመሪያዎች አሉ። አሁን የኮሮና ቫይረስ መመርመሪያ ላቦራቶሪዎች አሉና። ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው? እንደዚህ አሁን እስካሁን ባለኝ ግንዛቤ ተጠቃሎ በጤና ሚኒስቴር ነው የሚገለጸው ይባል ስለነበረ አሁን ነገ ሌሎችም ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው። እንደ ሀገር አቀፍ ሲገለጽ ጠቀሜታው የጎላ ነው የሚሆነው። ኮንፊውዥንም አይፈጥርም። ያዘጋጀነው ፕሮቶኮልም የመጀመሪያው ድራፍት አልቆ ባለፈው ለሁሉም ክልሎች ተልኮ ኮመንት አድርገዋል የሚሰጡ መረጃዎች በሀገር አቀፍ ደረጃ ሴንትራላይዝድ ተደርጎ እንዲሰጥ ነው ፕሮቶኮሉ የሚያስቀምጠው እና በዛ መሰረት ሁሉም ክልሎች ያን ተግባራዊ እንዲያደርጉ እየተነጋገርን ነው። ይስተካከላል የምል እምነት አለኝ። በአጠቃላይ ግን የሪፖርቱ ላይ ግን ለውጥ አመጣም። ትግራይ ክልል አራት ሪፖርት አድርጓል። እዚህ ጋር ሀያ አምስት ነው ሲደመር ሀያ ዘጠኝ ሪፖርት ተደርጓል ማለት ነው። በሀገራችን አንዳንድ ለይቶ ማቆያዎች ላይ የተፈጠሩ ስህተቶች በአንድ ለይቶ ማቆያ በተለይ አሁን ባለን መረጃ በሞያሌ ለይቶ ማቆያ የነበረ እና ናሙና የተወሰደለት ከኬንያ የተመለሰ የሀያ አምስት ዓመት ኢትዮጵያዊ ውጤቱ ሳይገለጽ ከማዕከሉ እንዲወጣ በመደረጉ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው የተጠቀሙትን ቋንቋ ልጠቀም እና በኮሮና ቫይረስ ላይ የምናደርገውን ወረርሽኙን ለመከላከል የምናደርገውን ጥረት አወሳስቦብናል ብለዋል ነገሮችን አወሳስቦብናል ብለዋል። እና ከዛ ሰው ጋር የተገናኙ በርካታ ሰዎች ኳራንታይን ማለት መለይቶ ማቆያ እንዲገቡ ተደርገዋል። ይፋ ከተደረጉት በከንባታ እና ሀዲያ ዞኖች ከተገኙት በቫይረሱ የተያዙ ሰዎች መካከልም ሁለቱ ከዛ ግለሰብ ጋር ንክኪ የነበራቸው እንደሆኑ ነው እየተገለጸ ያለው። አንደኛ ይህ መረጃ እውነት ነው ወይ? ከዛ ግለሰብ ጋር ንክኪ የነበራቸው ናቸው ወይ ሁለቱ ሰዎች? ሁለተኛ ለይቶ ማቆያው ያንን ማድረጉን እንዴት ታዩታላችሁ? ጤና ሚኒስቴር ለይቶ ማቆያዎች ላይ እንዲህ አይነት ስህተት ሲሰራ ምንድን ነው የሚወስደው እርምጃ? ዶክተር ተገ ክልል ፕሬዚዳንት ደረጃ ተገልጿል። ውጤቱ ሳይገለጽ ሳይታወቅ መለቀቁ ስህተት እንደነበረ ክልሉ አስቀምጧል። እኛም ያንን ነው የምናምነው። በጣም ስህተት ነው። ለይቶ ማቆያ ላይ እና የኳራንቲን ሴንተሮች ላይ የገቡ ሰዎች በልዩ ጥንቃቄ ክትትል ሊደረግላቸው የጤና ክትትል እንዲሁም ደግሞ እንደዚህ አይነት ስህተቶች፣ ክፍተቶች እንዳይፈጠሩ የሚመለከታቸው በአካባቢ ላይ የሚሰሩ አካላት በሙሉ በጣም ከፍተኛ ጥንቃቄ የተሞላበት ክትትል ማድረግ ይጠበቅባቸዋል። ይሄ ለራሳቸውም ጭምር ነው፣ ለታካሚዎቹም ጭምር ነው፣ ወይ ደግሞ ለክትትል ለሚደረግላቸው ሰዎችም ጭምር ነው። ለዛ ብቻ ሳይሆን ግን ለሀገር መታሰብ መቻል አለበት፣ ለህዝብ መታሰብ መቻል አለበት። እና እንደዛ አይነት ክፍተቶች ፍጹም መደገም የለባቸውም። ይሄ ክልሉም የሰጠው መግለጫም ትክክለኛ ነው እና በዚህ መልኩ ሊታረም እና ከፍተኛ ጥንቃቄ እና እርምት እርምጃዎች መወሰድ አለባቸው የሚል እምነት ነው። እኛ ያለ ቅድም መናበር በሚል አንስተዋል እና እንደ አይነት ስህተቶች ሲፈጠሩ አሁን በለይቶ ማቆያው የተፈጠረው አይነት ምን አይነት እርምጃዎች ናቸው የሚወሰዱት? ዶክተር ተገኔ፣ በእናንተ በኩል በጤና ሚኒስቴር በኩል እንግዲህ ምን አይነት እርምጃዎች ናቸው የተወሰዱት? ይህን በተመለከተስ ምን ተደርጓል? የተለያዩ እርምጃዎች ይወሰዳሉ በክልል ደረጃ የሚወሰዱ እርምጃዎች ይኖራሉ ዋናው ነገር ግን ማስተካከያ እርምጃ የእርምት እርምጃ ነው መወሰድ ያለበት የተፈጠረው ስራ ውስጥ ክፍተት ሊፈጠር ይችላል ስህተትም ሊፈጠር ይችላል ያ ስህተት እንዳይደገም ሊያስተምር የሚችል እርምጃ መወሰድ አለበት የሚል እምነት ነው ያለን ምክንያቱም ደግሞ ህይወት ላይ አይቀለድም በጣም ከፍተኛ ጥንቃቄ የተሞላበት አካሄድ ነው የሚያስፈልገው። እና የሚመለከተው አካል ከፌዴራል ጀምሮ እስከ ታች እስከ ወረዳ ድረስ ያለው መዋቅር በዚህ ላይ በጣም ትኩረት ሰጥቶ መከታተል ያስፈልጋል። የሚያጠቡ ሰዎች አንዳንዱ ባለማወቅ ሊሆን ይችላል፣ አንዳንዱ ደግሞ ሆን ብሎ እያወቅም ሊሆን ይችላል። ያንን አጣርቶ አስፈላጊውን እና ተገቢውን እርምጃ መውሰድ ይጠበቅበታል በየደረጃ ያለው የመጨረሻ ጥያቄ ያደርገዋለሁ። ዶክተር ተገኔ አውቃለሁ ከተጠበበ ጊዜዎት ላይ ቀን ሰው ነው። ይሄን ቃለመጠየቅ እያደረጉ ያሉት ኢትዮጵያ ውስጥ የቫይረሱ ስርጭት በተለይ ክረምት ላይ ሐምሌ ላይ ሰኔ ላይ የበለጠ አሳሳቢ ሊሆን እንደሚችል እየተገለጸ ይገኛል በተለያዩ ወገኖች። ይሄ የእናንተ ድምዳሜ ነው የእናንተ ግምገማ ነው? በዚህ ላይ አስተያየት ስጡኝና፣ በዚያ በቃ ነው ካልተሰራ የከፋ ሁኔታ ሊመጣ ይችላል። ሰኔና ሐምሌ ነው ግምገማችሁ? ይህ ከዛሬ ጀምሮ እየጨመረ ነው። ሐምሌ ናሴ ይጠብቃል ብለን መዘናጋት አያስፈልግም። ከነገ ጀምሮ ሊፈጠር ይችላል። ጥንቃቄ ካልተወሰደ፣ ዋናው መድኃኒቱ ጥንቃቄ ነው አይደለም። የኮሮና ቫይረስ ያንን መዘናጋት አያስፈልግም። ግድ ሰኔና ሐምሌ ወይ ደግሞ ነሐሴ፣ መስከረም አንልም። አሁኑን አሁኑኑ ጥንቃቄ ማድረግ ነው ለነገ የምናያሳድረው ምንም አይነት ምክንያት የለም። ስለዚህ ጥንቃቄ አሁንም ጥንቃቄ አሁንም ጥንቃቄ። ክብርት ሚኒስትራችን ይሄንን በደንብ ገልጸዋለች ትናንትና። በዛ መሰረት ጥንቃቄ ያስፈልጋል የሚል ነው። እኛ ደጋግመን ይኸው በአንድ ቀን ሀያ አምስት ሪፖርት ተደርጓል። ነገ የምን ሊፈጠር እንደሚችል አናቅም። በራስ ላይ እርምጃ መውሰድ ነው። መንግስትን መጠበቅ አያስፈልግም። የመንግስት የጸጥታ አካልን መጠበቅ አያስፈልግም። የሚመለከተው የመንግስት አካል ቀን ሌት መስራት አለበት። ይህንን አምናለሁ። ህብረተሰቡ ግን ራስን በራስ የመቆጣጠርና ተገዢ የመሆን የሚተላለፉ ምልክቶችን ተግባራዊ የማድረግ ስራ በጣም አስፈላጊ ነው። ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለተሰጠኝ እድል። ሚኒስትር ለዝግጅቱ አመሰግናለሁ። አድማጮች ተከታዩ ደግሞ ወደ ኢትዮጵያና ኬንያ ድንበር ያሻግረናል። ኮቪድ-19 ና ህገወጥ እንቅስቃሴ በቦረና ዞን ይለናል። ገልሞ ዳዊት ከናይሮቢ ባጠናቀረው በተከታዩ ዘገባው ህገወጥ የድንበር ትልልፍ አለመቆሙ አሳሳቢ መሆኑን የሙያሌ ወረዳ ጤና ቢሮ ኃላፊ አስታውቀዋል። የኮሮና ቫይረስ መጋለጡ ትናንት የተረጋገጠ ግለሰብ እንዳለም ገልጠዋል ግለሰቡ በሞያሌ አልፎ ወደ ትውልድ መንደሩ ሲሄድ በቅርበት የተገናኛቸውን ሰዎች በመለየት ላይ መሆናቸውን የጤና ቢሮ ኃላፊው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝሩን ይዟል። የኮቪድ-19 ታማሚ መሆኑ በጤና ሚኒስቴር በተደረገ ምርመራ የተረጋገጠው የቦርና ዞን ነዋሪ ድንበሩን በህገወጥ መንገድ አቋርጦ የገባ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊ አቶ አብዱ ባዋቆ ገልጸዋል። ተደብቆ ነው በሞያሌ በኩል የገባው ከገባ በኋላ ደግሞ ወደ ለይቶ ማቆያ ቦታ ሳይገባ ወደሚኖርበት ጉሞ ወረዳ አለፈ። ማንም ሳያውቅበት ነው በዚህ በኩል ያለፈው ብለዋል ኃላፊው። ግለሰቡ ከሳምንታት በፊት ከሰሜን ምስራቅ ኬንያ ወደ ሀገር መመለሱን የወረዳው አስተዳዳሪ አቶ አብዲ ደንገ አረጋግጠዋል። ቤተሰብ ለቀበሌ አስተዳደር ባደረገው ጥቆማ ከሳምንታት በፊት ወደ ለይቶ ማቆያ ቦታ አስገብተው ሲከታተሉት እንደነበር አስተዳዳሪው ለአሜሪካ ድምጽ ገልጸዋል። ሁለት ሆኖ ነው ከያቤሎ በመኪና የመጡት ከዚያ በሞተር ብስክሌት ወደ ቀበሌያቸው ሄዱ ቤታቸው አድረው በነጋታው ነው ከቤታቸው ወደ ለይቶ ማቆያ እንዲገቡ ያደረግ ነው በአንደኛው ላይ ቫይረሱ ሲገኝ ሌላኛው ግን ነፃ ሆኗል ከቤተሰቦቹ ያገኛቸውን ሁሉ ለይተናል ወደ አስራ አምስት የሚሆኑ ሰዎችን ወደ ለይቶ ማቆያ አስገብተናል ይላሉ የወረዳው አስተዳዳሪ በኮቪድ-19 መያዙ የተረጋገጠው ግለሰብ ወደ ሞያሌ ሆስፒታል የተላከ ሲሆን የጤናው ሁኔታ አሁን አሳሳቢ አለመሆኑን የሞያሌ ሆስፒታል ሜዲካል ዲሬክተር ዶክተር ገዛኝ ሼቴ ገልጸዋል። ኬቱ ለምናረገው አሁን የጤንነትን ሁኔታ ማከፋፈል ነው። ሆስፒታሉ ካሉት የመተንፈሻ ድጋፍ መስጫ መሳሪያዎች አንደኛው ለጥገና ከተላከበት አዲስ አበባ እንዲደርስላቸው የጠየቁ መሆናቸውን ዶክተር ገዛኝ ተናግረዋል። በአካባቢው የኮቪድ-19 ህሙማን ለመቀበል የተዘጋጀው የሞያሌ ሆስፒታል እስከ 75 ህመምተኞችን አስተኝቶ ማከም እንዲችል ተደርጎ መሰናዳቱንም ዳይሬክተሩ ገልጸዋል። በአካባቢው ለቫይረሱ መዛመት በር የሚከፍተው የኢትዮ ኬንያ ድንበር ተዘግተዋል ቢባልም እስካሁን አለመዘጋቱ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊው አቶ አብዱባ የጠቆሙ ሲሆን የሞያሌ ወረዳ የመንግስት ኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ብርሃኑ ጎና ደግሞ መንግስት ድንበሮቹን ቢዘጋም የአካባቢው ነዋሪዎች ግን ለህጉ ተገዢ አልሆኑም ብለዋል። amma uummanni gamaaf gama በሁለቱ ሀገሮች ድንበር አካባቢ የሚኖሩት ህዝቦች ተመሳሳይ ናቸው። አሁን የቀረን አማራጭ አንዱ ወደ ሌላው ድንበር እንዳይተላለፍ ማሳመን ነው። ይህ አካባቢው አስተዳደርና ስራ ላይ ያለው ኮማንድ ፖስት ይህንን ተግባራዊ ማድረግ አለባቸው ይላሉ አቶ ብራኑ። ለምን በሰርጎ ገብ ድንበር አቋርጠው ወደ አገር የሚመለሱትን ሰዎችን ለመቆጣጠር የወረዳው አስተዳደር ከነዋሪዎች ጋር በቅርበት እየሰራ መሆኑን የሞያሌ ወረዳ ኮሚኒኬሽን ጽህፈት ቤት አስታውቀዋል። በቦረና ዞን ውስጥ የኮሮና ቫይረስ ተጋላጭ ሲገኝ ይህ ሁለተኛው ሲሆን ቀደም ሲልም ከሶማሌ ክልል የለይቶ ማቆያ ጊዜውን ሳይጨርስ የተለቀቀ አንድ ግለሰብ ደቡብ ኢትዮጵያ ክልል እንደደረሰ የቫይረሱ ተጋላጭ መሆኑ መረጋገጡ ተዘግቧል። አሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሙ ዳዊትን ለዘገባው አመሰግናለሁ። ለምሽቱ የመጨረሻ ርዕስ ደግሞ ከሞያሌ ወደ አምቦና ነቀምቴ እንሻገራለን። ህብረተሰቡ እስካሁን ለኮሮና ቫይረስ እንዳይጋለጥ ሲያደርግ የነበረው ጥንቃቄ ቀንሷል ሲሉ አንዳንድ የአምቦና የነቀምቴ ከተማ ነዋሪዎች ተናገሩ። ወረርሽኙ እየተስፋፋ በመምጣቱ ጥንቃቄ ማድረጉን ሳይዘናጋ መቀጠል አለበትም ሲሉ አስተያየት ሰጪዎቹ አጽንኦት ሰጥተው ተናግረዋል። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ጥንቃቄውን በተመለከተ መዘናጋቶች መስተዋላቸውን ገልጠው ወረርሽኙ ከተስፋፋ የከፋ ጉዳት ሊያመጣ ስለሚችል ህብረተሰቡ መዘናጋት የለም። ለስራ ጉዳይ ወደ አዲስ አበባ ትናንት ማቅናቱን ይናገራል ወጣት ዋጋሪ ዋቆያ። በጉዞም የኮሮና ቫይረስን ለመከላከል ሲደረግ የነበረው ጥንቃቄ መቀነሱን እንዳስተዋለ ገልጿል። ነው የታዘብኩት። ነገር ካለ ከክለ ከክፍለ ሀገር ተነስቶ ወደ መሀል ሀገራች እስከሚሄድ ድረስ ያለው ነገር በየምግብ ቤቱ ጥንቃቄ የለውም፣ በየመኪና ውስጥም ጥንቃቄ የለውም። እስከዚህም ነው አሁን ገና በሽታው እየተስፋፋ ያለውን ነገር ነው። ተጠንቀቁ ተጠንቀቁ እየተባለ ያለው መጀመሪያ የተወሰደ እርምጃ ጥሩ ነበር። መኪና ከክፍለ ሀገር ወደ ክፍለ ሀገር እንዳይሄድ፣ ከክልል ወደ ክልል እንዳይሄድ። አሁን መኪና ከክልል ወደ ክልል እየሄደ በሽታው እየተስፋፋ ነው የሚሄደው። በሃይማኖት ተቋማት ደግሞ አንዳንድ የሃይማኖት ተቋማት ደግሞ የሚያረምጥ ማለት የነቀምቴ ከተማ ነዋሪ አቶ ገመቺስ ዲሳሳም መዘናጋቶች እንዳሉ ገልጸዋል። ወደ መጀመሪያ አካባቢ በውሃና ሳሙና መታጠብ በሳኒታይዘር ማጽዳት ከዛ አልፎ እንደውም ከተማ ውስጥ ፌስ ማስክ የሚባለው የፊት ጭንብል የሚባለው መጠቀም በብዛት ይታይ ነበር። ሾፌሮች፣ የባጃጅ ሾፌር፣ የታክሲ ሾፌር እንዲሁም ዝም ብሎ ሲጠቀሙ ይታይ ነበር። አሁን ግን እጃቸውን ራሱ መታጠብን የተዉ ነው፣ ብዙ የመዘናጋት ሁኔታ ይታያሉ። ምናልባት ይሄ መዘናጋት የሚመነጨው ሰዎቻችን በሽታው ወደ ክፍለ ሀገር አካባቢ እስካሁን ብዙ የሚታዩ ነገር የለምና ውሸት ነው ብሎም ማሰብ ያለ ይመስለኛል። የአምቦ ከተማ ነዋሪው አ ታደሰ ቡሎ የሰው እንቅስቃሴ ሲታይ ወረርሽኙ ጠፍቷል ተብሎ የታወጀ ያህል ነው ይላል። መጀመሪያ እንኳን እንደ ማፈራት ነበረ። በየካፌው ተሰባስቦ ይቀመጣሉ። በየቡና መንገድ ላይ የተጋፍ ዞት ሚሄዱት። መዘናጋት የሚያጣው ደግሞ ከሰው ገቢ አንጻር ነው። በየቀኑ ሰርቶ የሚያገኘው ነው። በዚህ በዚህ የተነሳ ሰው ተስፋን ቁርጦ ይሆናል በዚህ የኑሮ ውድነት ሰርቶ ካልኖረ በየቀኑ ስለሰርቶ ስለሚያገኝ፣ በዚህ በዚህ መንገድ ወደ ውጭ ይወጣል ብዬ አስባለሁ። ሌላዋ የአምቦ ከተማ ነዋሪ ወይዘሮ ፋያጉ ተማም በበኩላቸው በገበያና ለቅሶ ቦታ ያስተዋሉትን መዘናጋት እንዲህ ይገልጻሉ። አንዳንድ ቦታ ላይ ስታየው ምንም ጥንቃቄ እንደሌለ ነው። በፊት ላይ እንኳን ትንሽ ይሻል ነበራ። አሁን ግን ምንም ጥንቃቄውም የለም። ገበያው እንደውም ከድሮ የባሰ ደበሽታ የመታ ሰሞኑ እንኳን ደህና ነበር። ሰው ይጠነቃቅ ነበረ። አሁን ከድሮ በላይ ነው አሁን ያለው የገበያ ሁኔታ። የውጭ ቦታም እንዲ ለቅሶ ቦታም የባሰ ነው። አሁን ምንም ለውጡ የለም። አስተያየት ሰጪዎቹ መደረግ አለበት የሚሉትንም አብራርተዋል። ባደጉ አገራት አሜሪካ፣ ጣሊያን፣ ፈረንሳይ እና ስፔን አካባቢ ላይ በጣም በሽታው የተሰራፋ ስላለ እሱን ነገር ቪዲዮውን በቴሌቪዥንም ሆነ እንዲሁም ህብረሰቡ ውስጥ በጎ አድራጊዎች ፍቃደኛ ሆነው የሚሰሩ ሰዎች በድራማ መልክ ለህዝቡ ለማህበረሰቡ ቢያሳዩን እና ቢያስረዱ እስከ መጨረሻ ጥንቃቄው የሚቀጥል ሊሆን ይችላል ብዬ ነው የሚገምተው። አካባቢያቸው ላይ እየታመመ ሰውን ብዙ ላይ ኖር ይችላል እና የዕለት ጉርሻቸውን ዛሬ ካጡ ዛሬው ነው ሰው ሊሞት ይችላል እና በዚህ ላይ መንግስት ጠንከር ብሎ ካልሰራ ሐኪም ያላቸውንም ሰዎች አደራጅተው ሐኪም አደካማ የሆኑትን ሰዎች እነዚህን ሰዎች የሚረዱበትን መንገድ ካላመቻቸ ኮሮና የሚገላል አለመብላት አለመጠጣት የሚገላል ሳሆነ መጥቶት አለበት። በጣም ሰራተኛ የሚኖሩ ዲጋብ መደረግ አለበት በመንግስት ሚሆን በተለያየ ንጆ የሚደረግ ካለ የገንዘብ ፈንድ አድርጎ ሰዎች ቤቶቸውን ቁጭ ብሎ ራሳቸውን እንዲጠብቁ ይህን ነገር ማመቻቸት ግድ ይሆናል ብዬ አስባለሁ። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል የህክምና ክፍል ኃላፊ ዶክተር ጎንፋ ሞቲ እየተስፋፋ በመምጣቱ ህብረተሰቡ ከመቼውን ጊዜ በላይ ጥንቃቄ ማድረግ አለበት ብለዋል። ስለ ኮሮና ቫይረስ አሁን በሀገራችን ውስጥ እንዲሁም በከተማችን ውስጥ ያሉ በጣም ሰዎች የተዘናጉ ነው የሚመስለው። ይህን ማለት ከዚህ በፊት እጃቸውም ቶሎ ቶሎ እየታጠቡ ርቀታቸውንም ጠብቆ የሚጓዙ እንደውም ቤታቸው ሲቆዩ ነበር እና በሀገራችን ውስጥ ያለው ምርመራዎቹ ይፋ ሲደረጉ ቁጥሮቹ በጣም ዝቅተኛ መሆኑን በተጨማሪ ደግሞ አንዳንድ ጊዜ ዜሮ መሆናቸው ህብረተሰቡ ሊዘናጋ መንገድ የከፈተ ስለሆነ እንደዚህ የሚንቀጥል ከሆነ ደግሞ ሀገራችንም እኛንም ዋጋ የሚያስከፍልን በሽታ መሆኑን ሁሉም ሰው አውቆ አሁንም ሌሎቹ እንደሆኑ እኛ ሀገርም ለዛ የተጋለጠች ስለምትመስል ለራሳችን አልፎም ለሀገራችን ብለን ርቀታችንም ጠብቀን እጃችንም ቶሎ ቶሎ በመታጠብ እንዲሁም ደግሞ ምንችሎ ሰዎች በተቻለ መጠን ቤታችን በመቆየት እቺ ነገር ከጥፋት ማዳን እንችላለን ለማለት ነው። የተዘናጉ ሰዎችም ካሉ ባለሙያዎችም፣ ሌሎችም ለአሜሪካ ድምፅ ናኩር መልካ ካምቦ አድማጮች አሁን ሳምንታዊው የሙዚቃ ቃና ነው። ሰዓቱ የሙዚቃ ቃና ለምሽቱ በዚህ በዩናይት ስቴትስ በነገ ዕለት የሚከበረውን የእናቶች ቀን ምክንያት በማድረግ የተዘጋጀ ልዩ ቅንብር ነው ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ ደሳሌ መኮንን ነው። ከደሳለኝ ምርጫዎች ጋር ጥሩ ቆይታ እንደሚኖራችሁ ተስፋ አድርጋለሁ። ለእናቶች በሙሉ ከወዲሁ ለዚህ ቀን እንኳን አደረሳችሁ እንላለን። አሁን የሙዚቃ ቃና ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በነገ ዕለት በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። በዛሬው የሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩት እናቶችን የሚያመሰግኑ የተለያዩ ዜማዎችን ነው። ታዲያ በቀጥታው ወደ ሙዚቃ ልወስዳችሁና ፕሮግራማችንን የምንጀምረው አይ ዊል ኦልዌይስ ላቭ ዩ ማማ እያሉ ዘ ኢንትሩደርስ በሚጫወቱት ዜማ ነው። ወደዚች ምድር ያመጣችኝን እናቴን ምንጊዜም ወዳታለሁ። እኔን ለማሳደግ ቀኑን በሙሉ ደፋ ቀና እያለች በቂ እንቅልፍ የማትተኛውን እናቴን መንግዜም ወዳታለሁ። የምየ ፍቅር እስከ እለተ ሞቴ አብሮኝ የሚቆይ ነው። አይዊል ኦልዌይስ ላቪዩ ማማ። ድምጻውያን ዘ ኢንትሩደርስ። To find me a new pursuit ዊል ኦልዌይስ ላቭ ማይ ማማ እያሉ የተጫወቱልን ዘኢንትሩደር ነበሩ። ዘኢንትሩደርስ በ1960ዎቹና ሰባዎቹ የታወቁ የሶል ዜማ ተጫዋች ነበሩ። ይህንን ዜማ ያወጡት እንደ አውሮፓውያን አቆጣጠር በ1973 ከዛሬ 44 ዓመት በፊት ነው። ቀጥለን የምናደምጠው ዜማ ማማ ሶንግ ይባላል። ድምፅ አይቷ ኬሪ አንደር ውድ እናቴ በጥሩ ስነ ምግባር አሳደግሽኝ። እኔን ለማሳደግ ብዙ መሰናክሎችን አልፈሻል። ታዲያ እኔ ልጅሽ አድጌ አሁን ህይወቴን በጥሩ ሁኔታ ስመራ ስታየኝ አይኖችሽ በደስታ እንባ እንደሚሞሉ እርግጠኛ ነኝ። እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ስነ ምግባር ስላሳደግሽኝ ከአሁን በኋላ ስለ እኔ አታስቢ። ማማዝ ሰው። And I know you watch me grow እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ምግባር ስላሳደግሽኝ ካሁን በኋላ ስለ እኔ አታስቢ። ማማሶንግ የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። ነገ በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። መልካም የእናቶች ቀን እያልኩኝ በድጋሚ ቀጥለን የምናደምጠው ደግሞ ማዘር የተሰኘውን የሹገር ላንድን ዜማ ነው። Listen to you tell your story, hold your fear in all your words. Help you find the truth when they're all lie. Even when it's hopeless, she keeps trying. She's your mother. እናት ቤት ውስጥ ፍቅር ከጠፋ ፍቅር የምትሰጥ ናት። ማዘር የተሰኘውን የሹገርላንድን ዜማ ነበር እያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይላዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሀሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሦስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃው ልመልሳችሁና በነገ እለት የሚከበረውን የእናቶችን ቀን በማስመልከት የተለያዩ ድምፃውያን ስለ እናቶች የተጫወቷቸውን ምርጥ ዜማዎች እያደመጥን ነው ያለ ነው። ቀጥለን የምናደምጠው ዜማ አሶንግ ፎር ማማ የተሰኘ ሲሆን ድምፃውያን ቦይስ ቱ ሜን Начал. ሶንግ ፎር ማማ የተሰኘውን ቦይስ ቱሜን የተጫወቱትን ዜማ ነበር ያደመጥነው። የተከበራቸው የሙዚቃን አድማጮች ቀጥለን የምናደምጠው ዜማ ደግሞ የስፓይስ ገርልን ዜማ ነው። ዜማው ማማ የተሰኘ ነው። የተከበራቸው የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደድ ነው። ለእናቶች በሙሉ መልካም እናቶች ቀን እየተመኘ ሆኝ በመርል ሀገርድ ማማ ታየርድ በተሰኘው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ። ደስ አለኝ መኮንን ነኝ። በእኔ በኩል ቻው። First thing I remember knowing was a lonesome whistle blowing and a youngin's dream of growing up to ride on a freight train leaving town, not knowing where I'm bound, and no one could change my mind but Mama tried. The one and only rebel child from a family meek and mild, my Mama seemed to know what lay in store. Despite all my Sunday learning Towards the bad I kept on turning Till mama couldn't hold me anymore I turned 21 in prison Doing life without parole No one could steer me right But mama tried Mama tried Mama tried to raise me better But her pleading I denied That leaves only me to blame Cause mama tried የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ንጉስ ታምሬና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ይሰናብታለሁ። ነገ እሁድ ከ ከምሽቱ ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና አደሩ።